ከወታደራዊ ሰራተኞች እስከ ሲቪሎች የታይዋን ነዋሪዎች ከቻይና ጫና ጋር በቅርቡ ስልጣን ከሚረከቡት የዩናይትድ ስቴትስ ፕሬዚደንት ጋር ውሉ በትክክል ላልታወቀው የወደፊት ሁኔታ እየተዘጋጁ ነው። ቤጂንግ ራሷን የምታስተዳድረው ታይዋንን የቻይና አካል አድርጋ ትቆጥራለች። አስፈላጊ ከሆነም ይህንን ጥያቄ እውን ለማድረግ ኃይል ትጠቀማለው ትላለች። ፕሬዚደንት ጆ ባይደን ቻይና ጥቃት ከሰነዘረች አሜሪካ ለታይዋን እርዳታ እንደምትሰጥ ደጋግመው ቢናገሩም ተመራጩ ፕሬዚደንት ትራምፕ ግን ለመከላከያው ታይዋን የዩናይትድ ስቴትስን እንድትከፍል ሀሳብ አቅርበዋል። አንጀል ቺ የታይዋን ነዋሪ ትንሽ ተጨንቅ ያለው ምክንያቱም ትራምፕ ምን እንደሚሉ በተግባር ምን እንደሚያደርጉም ሆነ ሳናይ በድብቅ ምን እንደሚያደርጉ ለማወቅ ስለሚያስቸግር ነው። እሳቸው ምንጊዜም ቢሆን የሚሰሩት ለራሳቸው ጥቅምና ለዩናይትድ ስቴትስ ጥቅም ነው። ትራምፕ በቻይና ጉዳይ ከረር ያለ አቋም ያላቸውን ማርኮ ሩቢዮና ማይክል ዋልስን የካቢኔ እጩ አድርገው ቢመርጡም በታይዋን ላይ የሰጡት አስተያየት ግልጽ ያልሆነ ነው። እንደ አውሮፓ አቆጣጠር በሐምሌ 2023 ከፋክስ ኒውስ ጋር ባደረጉት ቃለ ምልልስ የትራምፕ ምላሽ እነሆ you know i just if i if i answer that question it will put me in a very bad negotiating position michael call by taipei yakababi politika ten tai we don't know at this point if he means it what he wants to return united states to united states temelsa balelewoch hageroch guday talqa and atgebe mi fellugu muhunun sinagaru kelbachu muhunun ahun annawqim እንደ አውሮፓ አቆጣጠር ህዳር ሰባት ከሰጠችው ጋዜጣዊ መግለጫ መረዳት እንደሚቻለው የቻይና አቋም ግልጽ ነው። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦኒንግ ቻይና በዩናይትድ ስቴትስና በታይዋን መካከል የሚደረገውን ማንኛውንም አይነት ኦፊሻላዊ ግንኙነት በጥብቅ ትቃወማለች። አንዳንድ የታይዋን ነዋሪዎች የዴሞክራሲያዊቷ ደሴት እሴቶች ከዩናይትድ ስቴትስና ተመሳሳይ አስተሳሰብ ካላቸው አካባቢዎች ጋር ያለው ግንኙነት ጠንካራ መሰረት እንዲኖረው ያግዛል ብለው ያስባሉ። ቸንቸንጊ የታይዋን ፕሬዝደንት ትራምፕ ራሳቸውን ከባይደን መለየት ይፈልጋሉ። ስለዚህ የራሳቸውን የግል አመለካከት አላቸው። ያ ግን ዩናይትድ ስቴትስ ውስጥ ያለውን የታይዋን ሴት ወይም ከቻይና አንጻር ያለውን ዓለም አቀፉን የመከላከያ መስመር ላይ ተጽዕኖ ይኖረዋል ብዬ አላስብም። ባለሙያዎችም በዚህ ይስማማሉ። በሚቀጥለው አስተዳደር በዩናይትድ ስቴትስና ታይዋን ግንኙነት ላይ የሚኖሩ ዋና ዋና ለውጦች ብዙ አይሆኑም። ታይዋን ፕሬዚደንት ላይቺንግቴ ለውጡን አስመልክቶ ያለውን ስሜት በጣም እንጠነቅቃለን፣ በጥንቃቄም የምንከታተለው ነው። ነገር ግን አንሸበርም። በተጨማሪም በምክር ቤቱ ውስጥ በጣም ጠንካራ የሁለትዮሽ ድጋፍ አለን። ያው ሁል ጊዜ በሁሉም ዘርፎች ያሉ የታይዋን አሜሪካን ግንኙነት በማስቀጠልና በማሻሻል የታይዋን ምርጥ የመከላከያ መሰረት ሊሆኑ ይችላሉ። ታይዋን የአሜሪካንን ድጋፍ መሻቷን በመቀጠል ለመጪው የትራምፕ አስተዳደር ስትዘጋጅ ቻይና የታይዋን ፕሬዚደንት ላይ ቺንግ ቴ በግንቦት ወር ስልጣን ከያዙ በኋላ በታይዋን ዙሪያ ልምምድ በማድረግና የባህር ዳርቻ ጠባቂዎች በሚያደርጉት ትንኮሳ አማካይነት በደሴቲቱ ላይ ወታደራዊ ጫናን እያሳደገች ነው። ድርጊቶች እንደ መራጮች ሁሉ በታይዋን መንግስት ላይ ያነጣጠሩ ናቸው ሲል ኮል ተናግረዋል። ማይክል ኮል የአካባቢያዊ ፖለቲካ ተንታኝ they are hoping that by creating this sense of embattlement and containment of taiwan that inevitably eventually that would compel taiwan <laughs> ኮል ቤጂንግ በታይዋን ላይ የምታደርሰው የጥቃት ደረጃ በአዲሱ የትረምፕ አስተዳደር የታይዋንና ቻይና ፖሊሲዎች ግምገማ የሚወሰን ሊሆን ይችላል ብለዋል።